ቡሩንዲያውያን ወደ ጸብ ከሚወስዱ መንገዶች እንዲቆጠቡና ሰላም ለማውረድ እንዲመክሩ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አሳሰቡ። ፕሬዚደንቱ ትናንት ለቡሩንዲያውያን በቀጥታ ባደረጉት ንግግር ለሰላም በሚደረገው ጥረት ውስጥ ዩናይትድ ስቴትስ ከጎናቸው እንደምትቆም ተናግረዋል። በሀገሩ ቋንቋ ጤና ይስጥልኝ አማሃሮ ሲሉ ንግግራቸውን የጀመሩት ፕሬዚደንት ኦባማ ቡሩንዲ ኩሩና ቆንጆ ሀገር መሆኗን በማወደስ ነው የተነሱት አማሃሮ ቱ ስ Burundi is a proud and beautiful country, but in recent months, the future of the land you love has been put at risk. Leaders have spewed hateful rhetoric. <laughs> መሪዎቻቸው የጥላቻ ንግግሮቻቸውን እየተለዋወጡ መሆናቸው አሳሳቢ የሆኑ ሁከቶች ሕፃናትና ሴቶችን ጨምሮ የብዙ ሰዎችን ህይወት መቅጠፋቸውን ገልጸው ከቡሩንዲ ያለፈ ታሪክ እንዲህ አይነቱ ሁከት ወዴት ሊያመራ እንደሚችል በማስታወስ አስጠንቅቀዋል። ይሁን እንጂ ቡሩንዲያውያን ዛሬ የተለየ መንገድ መምረጥ እንደሚችሉ ጠቁመዋል። ኦባማ Today, you have the chance to choose a different path. And you're not alone. በዚህ መንገዳቸው ላይም የብሩንዲ ህዝብ ብቻውን እንዳልሆነ ለብዙ ዓመታት በአካባቢው ያሉ ሀገሮችና ዩናይትድ ስቴትስ ብሩንዲያውያን ሰላማዊና ይበልጥ የጠነከረች ሀገር እንዲመሰርቱ ሲያግዙ መቆየታቸውን አስታውሰዋል። አሁን የማናገራችሁ እንደ አጋርና እንደ ጓደኛ ነው ያሉት ፕሬዚደንት ኦባማ የብሩንዲ መሪዎች የጥላቻና የመለየት ቋንቋን እንዲያቆሙ ከብሩንዲ ውጪ በሚደረግ አለም አቀፍ አደራዳሪዎች በሚጠሯቸው ድርድሮች ላይ ለመሳተፍ ባ So Der militär You represent Burundi's ability to overcome divisions and unite. ለቡሩንዲ ጦርን ባስተላለፉት መልእክት እናንተ ያላችሁት የቡሩንዲን መከፋፈል ለማስቀረትና ሀገሪቱን ወደ አንድነት ለመውሰድ ነው። እናንተ የቡሩንዲ ወንድና ሴት ልጆች ናችሁ። በመላ አፍሪካ ሰላምን ለማስከበር ተሰማርታችሁ አግዛችኋል። አሁን ደግሞ ከፖለቲካ ግጭቶች ውጭ ሆናችሁ የቡሩንዲን ሕዝብ ደህንነት በመጠበቅ የራሳችሁን ሀገር ልታግዙ ይገባል ሲሉ መክረዋል። እንዲሁም ለመላ ቡሩንዲያውያን ባስተላለፉት መልእክት አብራችሁ ስትቆሙ ምን ልትሰሩ እንደምትችሉ አስታውሱ። ከቅኝ ግዛት እንዴት እንደወጣችሁ፣ አዲስ አገር እንዴት እንደገነባችሁ አስታውሱ ብለዋል። ከእርስ በእርሱ ጦርነት በኋላ የተሻለች ሀገር ለመገንባት ብሩንዲያውያን ያደረጉትን መረባረብ አንስተው የፖለቲካ ትንቅንቅና የጥላቻ ድምፆች እነዚያን ጥንካሬዎች እንዳይነጥቋቸው አሳስበዋል። ከሁከት እንዲቆጠቡም ጠይቀዋል። እጣ ፈንታችሁ የመጭት ውልዶችም በእጃችሁ ነው ብለዋል። The future you want for your children is in your hands. Murakose Chane.